ወንጀለኞች ገና ከየጎሪያቸው ይወጣሉ ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ይህን ያስታወቁት በሌብነትና በሰብአዊ መብቶች ጥሰት ተጠርጥረው እየተያዙ ያሉ ሰዎችን አስመልክተው ዛሬ ባወጡት መግለጫ ነው። ወንጀለኞቹን የማደንና ሕግ ፊት የማቅረቡ ሂደት ገና ይቀጥላል፣ ተጀመረ እንጂ አልተፈጸመም ብለዋል ጠቅላይ ሚኒስትሩ። በተጠርጣሪዎቹ የተፈጸመውን ወንጀል ካንሰር ሲሉ የገለጹት ጠቅላይ ሚኒስትር አብይ ሁላችንም ልንከላከለው የሚገባ ነው ሲሉ አሳስበዋል። ከጠቅላይ ሚኒስትሩ ጽህፈት ቤት የተላከለትን መግለጫ የተመለከተው እስክንድር ፍሬው ተከታዩን ዘግቧል። ዓለምን ጉድ ባሰኘ ሌብነት፣ በሰብአዊ መብት ጥሰት የተጠረጠሩ ሰዎች በቁጥጥር ስር ከዋሉ በኋላ የመጀመሪያው አስተያየት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ ያወጡትና ጽፈት ቤታቸው ለአሜሪካ ድምጽ የላከው መግለጫ ካንሰርን በጋራ እንከላከል የሚል ርዕስ ያለው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያወጡትና ጽህፈት ቤታቸው ለአሜሪካ ድምጽ የላከው መግለጫ ካንሰርን በጋራ እንከላከል የሚል ርዕስ ያለው ነው። ወንጀለኞችን ተጠያቂ እንደሚያደርጉ ሲገልጹ የቆዩት የኢትዮጵያው ጠቅላይ ሚኒስትር ዛሬ በመግለጫ ብቅ ያሉት በተግባር የተሰራውን ለማብራራት ነው። መንግስት ለህዝቡ የገባውን ቃል መጠበቁን በመግለጫቸው መግቢያ ጠቅሰዋል። በሰብአዊ መብት ጥሰት ሀገርን በመዝረፍና የዚችን ሀገር መጻኢ ተስፋ ለማጨለም የሚንቀሳቀሱ ወንጀለኞችን ተከታተሉ ለፍርድ ለማቅረብ ተግቶ እየሰራ ነው ብለዋል። በአገሪቱ የሚፈጸመው ግፍና መከራ ያንገፈገፈው ህዝብ አደባባይ ወጥቶ ፍትህ መጠየቁን ጠቅላይ ሚኒስትሩ በመግለጫቸው አስታውሰዋል። ሀገር ተዘርፋ ወገንም ተሰቃይቶ ከማለቁ በፊት ለውጥ እንዲመጣ ታግሎ አሁን ለደረስንበት የተስፋ ዘመን አድርሶናል ነው መንግስትም የህዝብን ጥያቄ መመለስ ውዴታው ብቻ ሳይሆን ግዴታውም ነው ሲሉ አክለዋል። ጠቅላይ ሚኒስትሩ እንዳስረዱት ፍትህን ማረጋገጥ ማለት ደግሞ ሁሉንም ዜጋ በህግ ፊት እኩል ማድረግ ነው። አገራችን የቤትና የእንጀራ ልጅ ሊኖራት አይችልም ሲሉ ነው የገለጹት። ከዚህ አንጻር ቢሊዮኖችን መዝብሮ በነጻነት የሚኖርና አንድ ብር አጥቶ ከቆሻሻ ገንዳ ውስጥ ምግብ የሚፈልግ ሁለት ዜጋ ሊኖራት አይገባም ብለዋል። ባለፉት 27 ዓመታት ከተፈጸሙ የሰብአዊ መብት ጥሰቶች አንጻርም ዜጎችን በሁለት ከፍለው ተመልክተዋል ጠቅላይ ሚኒስትሩ የውጭ ጠላት እንኳን የማይፈጽማቸውን አሰቃቂ ሰይጣናዊ መከራዎች በሕግ ማስፈጸም ስም በዜጎች ላይ አድርሰው የሰላም እንቅልፍ ተኝተው የሚያድሩ ሲሉ የገለጿቸውን፣ በአንድ በኩል የመከራ ዳፋ የወረደባቸው አካልና ሕሊናቸው የተጎዳና ተሸማቀው የሚኖሩ ያሏቸውን ደግሞ በሌላ በኩል አስቀምጠዋል። አገሪቱ እንደዚህ ሁለት አይነት ዜጎች ሊኖሯት እንደማይችሉም አመልክተዋል። ኢትዮጵያ ለውጥ እንዲመጣ መስዋዕትነት የሚከፍሉና ለውጡ እንዲጨናገፍ ሌሎችን የሚሰዉ ሁለት አይነት ዜጎች ሊኖሯት እንደማይችሉም ገልጸዋል። ጠቅላይ ሚኒስትሩ ጠቅላይ ሚኒስትር አብይ አህመድ በዚሁ መግለጫ ወንጀለኞቹን የማደኑና ለሕግ የማቅረቡ ሂደት እንደሚቀጥልም አስታውቀዋል። ተጀመረ እንጂ አልተፈጸመም ነው ያሉት። ጠቅላይ ሚኒስትር አብይ በዚሁ መግለጫ እንዳሉት ወንጀለኞች ብሔርን መደበቂያ ለማድረግ ይሞክራሉ። ሲበሉ ዞር ብለው ያላዩትን ህዝብ ሲያዙ ይፈልጉታል። ራሳቸው የዘረፉትን ህዝብ ሲደረስባቸው ለመደበቂያነት ይፈልጉታል በማለት ነው ያብራሩት። ወንጀለኛ ወገንም፣ ብሔርም፣ ዘርም ሞራልም የለውም ያሉት ጠቅላይ ሚኒስትሩ፣ ወንጀለኛ ወገን ቢኖረው ኖሮ ሌባ ልጅ ሌብነትን ከእናቱ መቀነት ባልጀመረ ነበር፣ ነፍሰ ገዳይም ወንድሙ ወይም ሚስቱ ላይ ባልጨከነ ነበር ብለዋል። ወንጀልና ካንሰር አንድ መሆናቸውን በመግለጽም ሁላችንም ልንከላከለው የሚገባ የጋራ ኃላፊነታችን ነው ሲሉ አሳስበዋል። ወንጀለኞቹ ገና ከየጎሪያቸው ይወጣሉ በማለትም የኢትዮጵያው ጠቅላይ ሚኒስትር የሂደቱን ቀጣይነት አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ